የነገረ ኢትዮጵያ ጋዜጣ ዋና አዘጋጅ የአቶ ጌታቸው ሽፈራው ጠበቃ የሃቢየስ ኮርፐስ አቤቱታ ራስን ከወንጀል ነጻ የማውጣት ቢያቀርቡም፣ ተጠያቂ የሆነው አካል ማዕከላዊ ወንጀል ምርመራ የፍርድ ቤት መጥሪያ አልቀበልም እንዳለ ተገልጿል። ጉዳዩን እንደገና ለፍርድ ቤት ለማቅረብ ማሰባቸውንም ጠበቃው አስታውቀዋል። መለስካቸው አማሃ ዝርዝሩን ይዟል። የሰማያዊ ፓርቲ ልሳን የሆነውን ነገረ ኢትዮጵያ የተሰኘ ጋዜጣ ዋና አዘጋጅ የነበረው አቶ ጌታቸው ሽፈራው ታህሳስ 15 ቀን 2008 ዓ ም ፖሊስ በሽብር ድርጊት ጠርጥሬዋለሁ ብሎ በቁጥጥር ሥር አውሎት እንደነበረ ታውቋል። የጸረ ሽብር አዋጁ በሚደነግገው መሠረትም ለአራት ጊዜ የ28 ቀናት የምርመራ ጊዜ መርማሪ ፖሊስ ከፍርድ ቤት እያስፈቀደ በእስር እንዳቆየው ጠበቃው አቶ አመሐ መኮንን ያስረዳሉ። ሚያዚያ 14 ቀን 2008 ዓ.ም ተመረጥ ግን ፍርድ ቤቱ የጊዜ ቀጠሮ መዝገቡን መዝጋቱን ገልጸዋል። ከዚህ በኋላ አካልን ነፃ ወደ ማድረግ ክስ እንደሄዱም አቶ አማ ያስረዳሉ። ከዚያን ጊዜ ጀምሮ ወይ አልተፈታም ወይ መደበኛ ክስ አልቀረበበትም። የትኛውም ፍርድ ቤትም ታስሮ እንዲቆይ ትእዛዝ አልሰጠም። ስለዚህ በእኛ በኩል ምናልባት በአንድ ሁለት ቀን ውስጥ የተለየ ነገር ሊኖር ይችላል ወይ ክስ ይቀርብበታል ወይ ይለቀቃል የሚል ጠብቀን ነበር። ያ አልሆነም። ስለዚህ ከዛን ጊዜ ጀምሮ እሱ ህገወጥ ስለሆነ እንዲህ በሚሆን ጊዜም ህጉ የአካልን ነጻ የማውጣት ክስ ወይም የሀቤስ ኮርፐስ የተሚባለውን ክስ እንድናቀርብ ይፈቅዳል። በዛው መሰረት መያዣ ሀያ ቀን የታሰረው በህገወጥ መንገድ ስለሆነ እንዲፈታም እንዲታዘዝ በሚል ለፌዴራል ከፍተኛ ፍርድ ቤት የአካልን ነጻ የማውጣት ወይም የሀቤስ ኮርፐስ ክስ አቅርበናል። የክስ ማመልከቻው የደረሰው ፍርድ ቤትም አቶ ጌታቸው ሽፈራውን የያዘው አካል ተጠርጣሪውን ይዞት እንዲቀርብና ለምን ይዞ እንዳቆየው እንዲያስረዳ ለግንቦት 11 ቀን 2008 ዓመተ ምህረት ቀጠሮ ቆርጦ መጥሪያ ለከሳሽ ሰጥቷል። አቶ አማ እንዳብራሩት ይህን መጥሪያ ይዘው ወደሚመለከተው አካል ማለትም ወደ ማዕከላዊ ወንጀል ምርመራ ሄደዋል። የምርመራ ክፍሉ መጥሪያውን ሊቀበለን ፈቃደኛ አልሆነም። ምክንያት የሚያደርጉትም ጋዜጠኛ ጌታቸው ሽፈራ እንዲፈታ ወስ ተወስነዋል ይፈታል የሚል ነው። ነገር ግን በእኛ በኩል ይሄንንም ቢሆን እንዲህ ብላችሁ ለፍርድ ቤት መልስ መስጠት ያለባችሁ እናንተ ናችሁ፣ የፍርድ ቤት መጥሪያውን መቀበል ይገባችኋል የሚል ጥያቄ አቅርበን ነበረ። የፈጠን ምላሽ ግን ከፈለጋችሁ መጥሪያውን አንቀበልም ብለዋል ብላችሁ በቃለ መሀል ላይ አድርጋችሁ ለፍርድ ቤቱ መልሱ የሚል ነው። እስከዚህ ደቂቃ ድረስ ያው መጥሪያውን አልተቀበሉም ተመልሰናል። እስከዚህ ደቂቃ ድረስም ወይ አልተፈታም ወይም አልቀረበበትም እና በዚህ ሁኔታ በእኛ በኩል ሙሉ በሙሉ ህገወጥ በሚባል እስሩ ውስጥ ነው። ላለፉት ሀያ ቀን ውስጥ ያለው ማለት ነው ጋዜጠኛው እና ላለፉት ሀያ ቀን ስሜታቸው የሚገኙት ህገወጥ በሆነ መንገድ ነው የሚሉ ምንም ጥርጥር የለውም። እስሩ እንዳልኩት ለምሳሌ አስራ አራት ቀን የድሌ ቀጠሮ መዝገቡ ተዘጥቷል። እሱም ማስረጃ በጃ ማስረጃ አድርገን ነው ክስ እያቀረብ ነው። ከዛ በኋላም ክሱም ለሚሰማ ፍርድ ቤትም አልቀረበም። ስለዚህ የትኛውን ፍርድ ጋዜጠኛ ጌታቸው ሽፈራው አፍሮ እንዲቆይ ትእዛዝ የተሰጠበት ሁኔታ የለም። ስለዚህ ሙሉ በሙሉ በማያሻማ ሁኔታ በህገወጥ እስር ውስጥ ነው ያለው። ለዚህም ነው በእኛ በኩል የአካል ነጻ እንዲወጣ ክስ ያቀረብነው እና ወደፊት ምን ልታደርጉ አስባችኋል? በህግ አኳያ ናንተ ምርመራ ተቋሙን በህጋዊ ተቋም ወይ ማስረጃ አለ የሚባል ከሆነ ክስ ይመሰርታል፣ ካልሆነም ጋዜጠኛ ጌታቸው ሽፈራውን ይለቀዋል ብለን ነው የምንጠብቀው። ይሄም አይሆን ከሆነ ግን ያው በተባለው መሰረት ማዕከላዊ ወይም የወንጀል ምርመራ ክፍሉ መታየውንም አልቀበልም ብሏል ብለን ለፍርድ ቤት መልሰን አቤታችን እናቀርባለን። ይሄን ነው ልናደርግ የምንችለው። በጣም አመሰግናለሁ። አቶ አመሰግናለሁ። አመሰግናለን።